ትኩረት በአፍሪካ የደቡብ አፍሪካን መንገድ የተከተሉት ኢትዮጵያና ግብፅ ሩሲያ ባስተናገደችው የብሪክስ የመሪዎች ጉባኤ ላይ ተሳትፏል በብራዚል ሩሲያ ህንድ ቻይና ና ደቡብ አፍሪካ ጥምረት የተመሰረተው ብሪክስ አሁን ኢትዮጵያን ጨምሮ ኢራን ግብፅ የተባበሩት አረብ ኤሚሬቶች ና ሳውዲ አረቢያን በማካተት የአባላቱን ቁጥር አስር ሲያደርስ ቱርክ አዘርባጃን እና ማሌዥያ ቡድኑን ለመቀላቀል ማመልከቻቸውን አስገብተው በመጠባበቅ ላይ ይገኛሉም። ብሪክስ በተለያየ ፖለቲካዊና ኢኮኖሚያዊ ፍላጎቶች ባላቸው ሀገራት ጥምረት መፈጠሩ እንደምን ወጥ የሆነ አቋም መያዝ ያስችለዋል የሚል ጥያቄ የማስተናገዱን ያህል አፍሪቃውያንን ጨምሮ በርካታ በኢኮኖሚ በማደግ ላይ ያሉ ሀገራት ሊቀላቀሉት ከፍተኛ ፍላጎት ማሳየታቸው ሲታይ ቀስ በቀስ ምናልባትም ትልቅ ዓለም አቀፍ ተቋም ወደ መሆን እየተንደረደረ መሆኑን ሳያሳይ አልቀረም። ሩሲያ በደቡባዊ ከተማዋ ካዛን ባስተናገደችው የሶስት ቀናት የመሪዎች ጉባኤ አባል ሀገራት የፋይናንስ ትብብርን ለማጠናከር እና በምዕራባውያን ቁጥጥር ስር ካሉት የክፍያ ስርዓቶች አማራጮችን ለማዘጋጀት የሚያስችል እቅድ ላይ እንዲመክሩበት መድረክ ፈጥሮላቸዋል። ቀስ በቀስ የአባላቱን ቁጥር እያሳደገ የሚገኘው ብሪክስ በተለይ ለአፍሪቃውያን ሀገራት ዓለም አቀፍ ሚናቸውን እንዲያሳድጉ ብሎም ራሳቸውን እንዲቀይሩ መልካም እድል ይዞላቸው እንደመጣ ጥምረቱን በቅርበት የሚከታተሉ ባለሙያዎች ይናገራሉ። በካሜሩን ዶዋላ ዩኒቨርሲቲ መምህርና የፖለቲካ ተንታኝ የሆኑት ዶክተር ማይክል ኒዲ ማንቾ እንደሚሉት በርካታ አፍሪቃውያን ሀገራት ነባሩን ዓለም አቀፍ ሀያል የሚገዳደር አዲስ የዓለም ሀያል መንግስት መሻታቸው ብሪክስን እንዲቀላቀሉ ምርጫቸው አድርጓል ይላሉ። ብሪክስ አፍሪቃውያን ለተወሰነ ጊዜ ያላዩዋቸውን አዳዲስ ለውጦችን እያመጣ ነው። አስታውስ አፍሪቃውያን አሮጌው እያለን ከምንጠራው ስርዓት ከባርነት፣ በባሪያ ንግድ፣ በቅኝ ግዛት፣ በኢምፔሪያሊዝም እና በመሳሰሉ አስቸጋሪ ሁኔታዎች ውስጥ አልፏል። ነገር ግን አሁን አፍሪቃውያን ብሪክስ ነባራዊውን ዓለም አቀፋዊ ስርዓት ለመቋቋም ይረዳል ብለው ያስባሉ። እንደዚያም ሆኖ ግን አሁንም ድረስ አፍሪቃውያን ለራሳቸው ከሚሰጡት ግምትና አመለካከት የተነሳ ገና በርካታ የቤት ስራ እንደሚጠብቃቸው የሚገልጹት ምሁሩም አፍሪቃውያኑ በተለዋዋጩ ዓለም የሚመጥናቸውና የሚጠቅማቸውን ስፍራ ለማግኘት በሚያደርጉት ጥረት ልክ የቆየ የቤት ስራቸውን በፍጥነት መስራት ይጠበቅባቸዋል ባይም ናቸው። አፍሪቃ ራሷን መመገብ አለባት። እናም በአፍሪቃ ውስጥ የንግድ ሥራ መስራት ደግሞ በጣም በጣም ከባድ ነገር እንደሆነ ይገነዘባሉ ሰዎች። አፍሪቃ ውስጥ ከመግዛት ከአውሮፓ እና አሜሪካ መግዛት ርካሽ እንደሆነ ነው የሚያስቡት። ይህ ደግሞ መሆን የለበትም። ሌላው የኮንጎ ጉዳዮች ተንታኝ የሆኑት ኤኤል ኪቴንጌ ሉባንዳ እንደሚሉት አፍሪቃውያኑ ብሪክስን መቀላቀላቸው እንዳለ ሆኖ ከምዕራቡ ዓለም ጋር ያለው ሁለንተናዊ ግንኙነት ግን መበላሸት የለበትም። ብሪክስ ውስጥ ስንሆን ከምዕራቡ ዓለም ጋር ያለን ጂኦፖለቲካዊ ግንኙነት ያለምንም ችግር እንኖራለን እና ይህ ደግሞ ዛሬ ነው መሆን ያለበት። ከተወሰኑ አካላት ጋር የተወሰኑ እንቅስቃሴዎችን ለማድረግ የተወሰነ ነፃነት እንዲኖረንም ያስችለናል። እናም ይህ ነፃነት ለሁሉም ሰው መከበር ያለበት ይመስለኛል። ምሁራኑ በተናጥል ለዶች በለ በሰጧቸው አስተያየቶች ብሪክስ ለአፍሪቃ ምናልባትም አዲስ ተስፋ ይዞ እንደመጣ ነው። ሩሲያና ቻይና በሁለትዮሽ የንግድ ስምምነቶች ላይ ያቀረቡት ማራኪ ቅናሾች ደግሞ ምናልባትም አዲስ ዓለም አቀፋዊ ስርዓት ለመፍጠር አፍሪቃ ራሷን እንድትቀይር አሳማኝ ጉዳይ ይዞ መምጣቱን መመልከታቸውን ይገልጻሉ። ያለፉት አስርት ዓመታት በአፍሪካ ትልቁ የንግድ አጋሮችና አዳዲስ ባለሀብቶች በሆኑት በአፍሪቃና በብሪክስ መንግስታት መካከል የንግድና ስልታዊ ግንኙነቶች መጨመራቸውን መረጃዎች ያመለክታሉ። እንደዚህም ሆኖ ግን ብሪክስን የሚቀላቀሉ የአፍሪካ ሀገራት ተግዳሮት ሊገጥማቸው እንደሚችል ዶክተር ማይክል ኒዲማንቸው ስጋታቸውን ይገልጻሉ። ለዚህኛው ሀሳባቸው መነሻ የሆነላቸው ደግሞ አፍሪቃውያኑ በሚያገኟቸው እድሎች በአህጉሪቱ ውስጥ ምርትና ምርታማነትን ሊገድሉ የሚችሉ ስምምነቶችን ጨምሮ ሌሎች ሌሎች አደጋዎችን በራሳቸው ላይ ሊጋብዙ የሚችሉበት እድል አለ ባይ ናቸው። በሌላ በኩል የብሪክስ መስፋፋት በዚህ ከቀጠለ አፍሪካ ተግባራዊ ያደረገቻቸውን ቀጠናዊ ነጻ የንግድ ትስስሮች ሌላ ተግዳሮች እንዳይሆንበት ያሰጋል። የማህበራዊ ኢኮኖሚ ተንታኞቹ በአንድም ይሁን በሌላ መልኩ ሀሳባቸውን ሲቋጩም አፍሪካ ያገኘቻቸውን እድሎች ማምከን የለባትም፣ ቀጠናዊ፣ አህጉራዊ ብሎም ዓለም አቀፋዊ የንግድ ትስስሮችና ጥምረቶች አንዱ ሌላኛውን ሳያፋልስ መጠቀም የሚችሉበትም እድል መታየት አለበት ባይ ናቸው። ሀገራቱ ብሪክስን ሲቀላቀሉ ከምዕራቡ ዓለም ጋር ያላቸውን ፖለቲካዊና ኢኮኖሚያዊ ትብብር በማበላሸት መሆን እንደማይገባም ያሳስባሉ። እንግዲህ አድማጮቻችን፣ ለዛሬ ያልነውና በሁለት ርዕሰ ጉዳዮች ላይ ያተኮረው የዕለቱ የትኩረት በአፍሪቃ ዝግጅታችንም በዚሁ ይጠናቀቃል። ታምራት ዲንሳ ነኝ። ጤና ይስጥልኝ።